Voice of America። የወልቃየት ሕዝብ ማንነት እኛ የወልቃየት ተወላጆች እንጂ ሌላ አካል እንዲገልጽልን አንፈልግም ሲሉ ቪኦኤ ያነጋገራቸው የወረዳዋ ነዋሪዎች ተናገሩ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በክልሉ ምዕራባዊ ዞን ጉብኝት እያደረጉ ናቸው። ምክትል ርዕሰ መስተዳድሩ በወቅታዊ ጉዳዮች ዙሪያ ከአራቱ የዞኑ ወረዳዎች የተወከሉ ሰዎች ጋር ተወያይተዋል። በውይይቱ የአካባቢው ህዝብ የማንነት ጉዳይና እስካሁን ኢትዮጵያና ኤርትራን የሚያዋስን የመንገድ መስመር ሁመራ ኦምሃጀር አለመከፈቱ ጉዳይ የውይይቱ አጀንዳ እንደነበረ ተነግሯል። ሙልጌታ ጽፋሀ ከመቀሌ ተጨማሪ አለው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ክልሉን ማስተዳደር ከጀመሩ ለመጀመሪያ ጊዜ በትግራይ ምዕራባዊ ዞን ጉብኝት እያደረጉ ነው የሚገኙት በሑማራ ከተማ። ትናንት በተካሄደው ውይይትም ብዙ ጥያቄዎች እንደተነሱ ተገልጿል። በውይይቱ የሰቲት ሑመራ፣ ወልቃይት፣ ቃፍታ ሑሞራና ጸገዴ ወረዳ ተወካዮችም ተሳትፎበታል። የውይይቱና የጉብኝቱ ዓላማ በአካባቢው የሚፈጸሙ የልማትና የመልካም አስተዳደር ስራዎች ለማየትና ለማቀላጠፍ ነው ያሉት የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳም ወቅታዊ ሀገራዊ ጉዳዮችም ከህዝቡ ጋር ውይይት ለማካሄድ ነው ብለዋል። ትናንት በተካሄደው መድረክም የወጣቶች የስራ ዕድል፣ የመልካም አስተዳደር ችግሮች፣ የመንገዶች ዝርጋታ እጥረትና ሌሎች የመሰረተ ልማት ጉዳዮችም መነሳቱን ገልጸዋል። እንዲሁም በዘኑ የማንነት ጥያቄ አለ ተብሎ የሚገለጸው የውይይቱ አካል ነበር ብለዋል። ሰላም እና ደህንነታችን ለማበላሸት የሚጥሩ ጸረ ሰላም ኃይሎች እኛንን የምናቀለህ የሚሉ በተለያየ ጥቅምና በተለያየ የአስተሳሰብ ችግሮች ከሚመነጩ የማንነት ጥያቄ የሚያነሱ አካላት አሉ። ይሄ ጥያቄ የህዝብ ጥያቄ እንዳልሆነ አሁንም የወልቃይት ህዝብ የጸገዴ ህዝብ የማንነት ጥያቄ እንደሌለው ማንነቱ ባደረገው መራርት ግን አረጋግጦ ያደረግ ጉዳይ ስለሆነ በዚህ ጉዳይ ደግሞ ሌላ ጥያቄ እንደሌለው የልማት ጥያቄ ግን ሰፊ እንዳለው በመሰረተ ልማት በማህበራዊ በጤና ና በትምህርት በተለያዩ መስኮች ጥያቄዎች አሉት ይሄ የልማት ጥያቄዎች ከመንግስት ና ከህዝቡ ጋር አሰባብሮ መስራት ና መፍታት እንዳለበት ተጠቁሞ ያለፈበት ሁኔታ አለ በወልቃይት ወረዳ አድረመጽ ከተማ ነዋሪ የሆኑት አቶ ሐምደ በሽር የተባሉ በውይይቱ ተሳታፊ እንደነበሩ ገልጸውልኛል የማንነት ጥያቄ ተብሎ የሚነሳ እኛ አይወክልም ሲሉ ተናግሯል እንጂ ይሄ በወልቃይት የሚነሳ ነገር አይደለም። ሙሉ በሩ ቁን የሚያነሱ ስራ የሌላቸው ትናንት ገዛቸው ነበር ብሎ ከሆነ በስተቀር ይሄ ከማንም አርሶ የሚበላ ሰርቶ የሚበላቸው ሀሳብ የሚያቀሩበት ነገር የለም። ማስረጃ ያለው የሚሉት ነገር ካለ ደግሞ ይቅረቡ እንከራከር። እኛ መረጃችን ይዘን እንቀራለን። እነሱ ደግሞ መግዛት ሳይሆን ዋናው የዘር ሀረጉ የዘር ግንዱ ከምን እንደመጣ ምን እንደምንባት እኔ ከስከ ማስዳት ይችላል መቅረብ ይችላል መነገጃ ሁኘ ብዬ በጣም ይሰማኛል። እንዲሁም በደንብ ስራ እንዳልሰራ መቶ በመቶ ወደ ስራ እንዳልገባ ዝም ብሎ በቃ እንደዚህ ያለ አይደለም። የሆነ ማኮላሸት ነገር እየፈጥርልኛል አጀንዳው በህወሀት እና በብአዴን ድሮ በሰማኒያ ሰባት የህዝብና ቤት ቆጠራ በሰማኒ አራት አመት ምረት ደግሞ ህዝቡ ራሱ ወሱ ነው በፍላጎቱ ራሱ ቋንቋን መሰረት ያደረገ የብሔር አሰፋፈር የሚል በዛ ተክሉ እንዳደረ እኔም ራሴ እዛ ነበርኩኝ። አን ጊዜ እዚህ ሀገር የነበርኩኝ ራሴ እዚህ በመናገርበት ጊዜ እዛ በተወሰነበት ቦታ ሆኜ ለምነግርህ ያለው እዛ ራሶ ሰው ወስኖ እንዳደረ በቆጠራ ሰው ደግሞ ዘጠና አምስት ከመቶ የትግርኛ ነዋሪ የትግራይ ትኩላት ትግርኛ ተናጋሪ መሆኑን አረጋግጦ ያደረ። ሁለት ጊዜ ቆጠራ አድርገናል። በቆጠራ ውስጥም ይሄን ተረጋግጦ ነው ያደረ። ስለ የወልቃይት ህዝብ ማንነት የምናውቀው እኛ የወልቃይት ሰዎች እንጂ ሌሎች እንዲናገሩልን አንፈልግም ብለዋል። ቋንቋው ትግርኛ ተናጋሪ የትግራይ ብሄር ሰው ነው። ልክ ነው። እንደ ድሮ በአፄዎቹ ጊዜ በአማራ ያስተዳድሩት ነበር። ከጎጃም ከዳባት፣ ከደንቢያ እየመጡ ሲያስተዳድሩን ነበር። ማስተዳደር ሌላ ሰው ግን ትግርኛ ተናጋሪ ቋንቋ በአማርኛ ሳይሆን በትግርኛ ነው የሚናገረው። ፍርድ ቤት ለራሱ ሲኮላተፍ ሲቸገር እንደነበረ እናማውቅን አባቶች ሲነግሩን እንደበለ እንደዚህ የአካባቢያችን ስም ማይ ጻዕዳ ማይ አለቅቶ አደረመት አደሳድማይ አደ አኮረው አድረዘኔ አተአዛዚ ይባላሉ። አንድ እንትን ቃል በአማርኛ የምትነገር ቃል የለችም። የምናገራቸው ቃላት በሙሉ በትግርኛ ነው እንጂ በአማርኛ አንናገርም። ሰዎች ሲመጡ ብቻ አንዳንድ መግባቢያ እናደርጋለን። ደርገ ወታደርም ሊሆን ይችላል፣ የአዛዥ ወታደርም ሊሆን ይችላል። ተሽሞ የሚመጣ ባለስልጣን ቢሆን እነሱ ብቻ ተሽሞ የሚመጡትን ብቻ ናቸው አማርኛ የሚያወሩ እንጂ ከባቢው ነባሪው አንድም አማርኛ ያውቅ እናቴ ራሷ ወደይ ወደይ ያለች ሲሉ እንጂ ልጅ እያለች አላሳደገችኝ ወደይ ወደይ ወደይ አንታ ወደይ ና ናብዚ ሂድ ናብዚ ምጻእ ከምዚ ግበር እንቼት ከሸኪ መላሽ ስትማራ ስነጣ ራሱ ደላ ኢኻ ርግስ ይበል እያለክስ ጀመረተች ና ያሳደገች አባቴም እንደሱ አንዲ ጎጎ ስራ ሲዘራለ ህበ ከምታ ኣራ ስፋሕፍሕ ከም ጉላ ሰልሕ እያለ ና ያሳደገኝ እንጂ በአማርኛ ሲያወራ ሰምቼው አላውቅ። ሌላ በወረዳው የሽሬላ ቀበሌ ነዋሪ የሆኑት አቶ ራሳቸው መኩሪያ ጥያቄያችን ልማት ነው ይላሉ። በእኛ አካባቢ በቀበላችን የማንነት ጥያቄ የሚባል ነገር የለም የልማት ጥያቄ ነው እንጂ የጀመርነው የጤና ቤቶች ህንፃዎች ና የቤት ትምህርቶች ህንፃዎች እና የኔዛ አቅም ሲያንስን ልንጠይቅ እንፈልጋለን እንጂ ሌላ ልንጠይቆ የማንነት ጥያቄ ዛሬም የለም ነገ የማይከተልም። ከዶክተር ደብረ ጽዮን ጋር በነበራቸው ውይይት ዞኑ ከኤርትራ ጋር የሚያዋስነው የሑመራ ኦም ሐጀር መንገድ መስመር እስካሁን ስላልተከፈተ እንዲከፈትልን ጠይቀናል ሲሉ ገልጿል። በኤርትራ ጉዳይ በፌዴራል ጉዳይ በመጨረሽ በጣም ደስ ብሎናል። እንደ ጎረቤት እንደ ትግርኛ ተናጋሪዎች አንድ ህዝብ ስለሆነ ድረስ ደግሞ

ግማቱን ጠበቅበት ነ እናኛ ምናሰው ወይዘሮ ሊያ ይህንን መንገድ እንዲከፈት ይሁን፣ ግንኙነቱ እንዲጠናከር የክልሉ መንግስት ጥረት እያደረገ መሆኑን በውይይቱ መግባባት ላይ ተደርሰዋል ብለዋል። የኦማሀጀርና የባድነ ያለመከፈት ጉዳይም የሰላም ደስታ ተከፍተዋል። ህዝብ ለህዝብ ግንኙነቱም አጠናክሮ እየቀጠለ እንዳለ እንደ መንግስት ለህዝብ ይታወቃል። ይህን የቀጣይ ስራችን መሆን እንዳለበትና የህዝብ ለህዝብ ግንኙነቱን ለማጠናከር መንግስት ኤርትራ የሚሰራው የፖለቲካ ስራ ይሰራል ከህዝቡ ጋር የበለጠ በተለያዩ መድረኮች እየተገናኙ ህዝብ ለህዝብ ግንኙነቱን ተጠናክሮ እንዲቀጥል ሰፊ ስራ መስራት እንደሚጠይቅ ነው የአስቀመጡት ማለት ነው። ዶክተር ደብረ ጽዮን ከሌሎች የክልሉ ከፍተኛ የመንግስት የስራ ኃላፊዎች ጋር አብረው የጀመሩት ውይይትና ጉብኝት እየቀጠለ ነው። ለአሜሪካ ድምፅ ሙልጌታ ጽበሀ መቀለም አመሰግናለሁ ሙሉ ጌታ ለዘገባው። በሌላ በኩል የማንነት ጥያቄ ያለው የወልቃይት ህዝብ እንጂ የትግራይ ህዝብ እንዳልሆነ እናውቃለን ሲሉ የወልቃይት የማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ለቪኦኤ ገልጸዋል። አስቴር ምስጋናው ከባህር ዳር ዘገባ አላት። የትግራይ ክልል ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ወይዘሮ ሊያ ካሳ በውይይቱ ላይ የተናገሩት ነገር ቢኖር የውልቃይትና የጠገዴ ህዝብ የማንነት ጥያቄ እንደሌለውና ህዝቡ ለማንነቱ ባደረገው መራር ትግል ያረጋገጠ ሲሆን አሁን ያለው የልማት ጥያቄ ብቻ ነው ብለዋል። አያይዘውም የማንነት ጥያቄ እያነሱ ያሉት ሰላምና ደህንነቱን ለማበላሸት የሚጥሩ ጸረ ሰላም ኃይሎች ናቸው ብለዋል። በዚህ ዙሪያ የወልቃይት የማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴን በስልክ አነጋግሬያቸው ነበር። ትግራይ የሚባለው ከተከዜ ማዶ ነው። ወልቃይት የሚባለው ደግሞ ግዛት የነበረ አማራ የሆነ ህዝብ የአማራ ማንነት ጥያቄ አለው። የትግራይ ህዝብ የሆነ ሁሉ ግን የማንነት ጥያቄ እንደሌለው እናውቃለን። ስለዚህ ለወልቃይት ህዝብ የማንነት ጥያቄ የለውም። ካሉት ደግሞ እነሱ በሚሉት ስ በመንግስት የማንነት ጥያቄ ጠይቀናል አማራዎች ነን ብሏል። የወልቃይት ህዝብ የወልቃይት ህዝብ ብለው የሚያምኑት የትግራይን ህዝብ ከሆነ ይሄ ስህተት ነው ነው የምልህ። በትግራይ ህዝብ ስም የወልቃይት ህዝብን ተደፍጥጦ የትግራይ ህዝብ ማንነት ጥያቄ የለውም የሚሉት መቼም ቢሆን የትግራይ ህዝብ ማንነት ጥያቄ የለውም እናውቃለን። ይሄ የወልቃይት ህዝብ ግን የማንነት ጥያቄ አለው እሳቸው ብለው ሳይሆን እኛ ጥያቄው አገር አቀፍም ዓለም አቀፍም ሆኗል። መቶ ዓመት ቢቀመጡም የማንነት ጥያቄ አለን ብለው አይናገሩም የትግራይ ሰዎች ምክንያቱም እውነታቸውን ወረው ነው የተቀመጡ እንዲያውም እንጂ የራሳቸው መሬት አይደለም የራሳቸው ህዝብም አይደለም። ስለዚህ እሳቸው መልስ መልስ ለትግራይ ህዝብ ነው የሚመልሱ ያለ እንጂ የሚጠይቅ ያለ ለወልቃይት ጠገዴ ህዝብ አይደለም የሚጠይቅ የሚመልሱ የሰጡት። ከዚህ በተጨማሪ የውይይቱ ተሳታፊዎቹን የመቀሌ ዘጋቢያችን አነጋግሯቸው ነበር። የማንነት ጥያቄ እያነሱ ያሉት ማስረጃ ካላቸው ፊት ለፊት እንነጋገር። ዘጠና አምስት በመቶ የወልቃይት ህዝብ ትግረኛ ተናጋሪ በመሆኑ እኛ ትግሬዎች ነን ብለዋል። ለዚህም ኮሎኔሉ መልስ ሰጥተዋል። ወደ ዘር ሀረት ከገቡም ታሪክ አለኝ ያሉ ሰውዬ እኛ መንግስት ያስተካክለው መድረኩ ይፍጠር፣ እኛም ወደ ወልቃይት ህዝብን ወርደን ዘር ሀረግ መተንተን ካስፈለገ መተንተን ይችላል። እኛ ምንም አያሳፍረንም። ከትግራይ ጋር ዘርም ሀረግም የለንም። እንደ ግል ሊኖር ይችላል። እንደ ህዝብ ግን መነሻችን ትግራይ ህዝብን መዋል እኛ መነሻችን አማራ ነው። አማራ የሚባል በጥንት ጀምሮ የነበረ ፕሮፌሰር ሪቻርድ ፓንክረስት የጻፉትም ማየት ይቻላል። አማራ የሚለው ከየት እንደመጣ፣ ትግራይ የሚለው ከየት እንደመጡ፣ ወልቃይት የሚባለው ከዚህ መለስ ቤጌምድር እንደሆነ ከአስራ አራት ክፍለ ዘመን ጀምሮ ይህን ህዝብ እንደሚታወቅ በደንብ አድርገው ጽፈዋል። አሁን አንዳንድ የትግራይ ወንድሞቻችንን የሚናገሩት ከህወሀት ማኒፌስቶ ተነስተው የግል ፍላጎታቸው በሬ ወለደ አይነት አነጋገር ነው እንጂ ከእውነት ታሪክ ተነስተው አይደለም። ወደ እውነት ታሪክ ከሆነ እኛ እነሱ ታሪክ ይዘው ይቅረቡ፣ እኛም ታሪክ ይዘን ንቅረብና፣ አይደለም የወልቃይት ህዝብን አስራ አማራነቱን ወደ ገበያ ድርድር እናመጣው ንስ ራሳቸውን ከየት እንደመጡ እኛ መንገር እንችላለን። እኛ ብቻ አይደለንም ትግራይ የሚገቡ የነበሩ የተከበሩ ልዑል መንገድ ሳስይምን ገልጸዋል። ተከዜ መለስ በገ የሚድር እንደሆነ እኔ በምገዛበትን አቃለው አባቴ በነበረበት ጊዜም ይህ ታሪክ አቆይቶኛል። ወልቃይት ተገዴ ትግራይ ያለ መሆኑ ማቆጠቅ የለኝ። ስለዚህ ከህወሀት በላይ የነበር የክቡር ልዑል መንገቻ ስዩምን ምስክርነት ይበልጣል። ህወሀት የቅጥፈት የውሸት ታሪክ እኛን ማስተማር አይችሉም። የወልቃይት ህዝብ ደግሞ ትግርኛ ተናጋሪ ነው የሚለው ትግርኛ ብቻ ያለ ናቸው። አማርኛ እናገራለን፣ ትግርኛ ትግራለን፣ በከፊልም አረብኛ እናገራለን። ስለዚህ ቦታው ተናግረል። ነገር ግን የማንነት ቋንቋ ነው የሚባለው፣ ሀዘንህም ደስታህን የምትገልጽበት ቋንቋ ሲሆን ነው። ስለዚህ ወልቃይት ህዝብ ደግሞ ሀዘኑ ደስታ የሚገልጽበት ቋንቋ አማርኛ ነው። ሰው ሲሞትበት የሚያስለቅሰው በአማርኛ ነው። የሚፈክረው የሚሸልለው በአማርኛ ነው። ወንድ ወይም ሴትን ለመዳር ሲፈልግ ዳስ ጥሎ የሚደፍነው በአማርኛ ነው። እስክስታ የሚለው አማርኛ ጎንደር ነው። ይሄ ነው የማንነት ቋንቋ መገለጫ የሚባለው። ቋንቋ በስደትም ይገኛል፣ በጉርብትናም ይገኛል፣ በትምህርትም ሊገኝ ይችላል። እነዚህ ሰዎች ይህንን አውቀው ከሆነ የሚናገሩ እኛ የማንነት ቋንቋችን አማራዎች ነን ብለን ነው የምንናገረው። ከዚህ ተነስተን ነው ቋንቋ ትግርኛ መገለጫት ለምን እነሱ ቋንቋ ሰላሳ አመት እኮ አስተምረው ህጻናት እኮ አስተምረዋል እኮ ሰላሳ አመት እኮ በየመስሪያ ቤቱ በትግርኛ እንዲናገር አስገደውታል። ስለዚህ ይህን ቋንቋ እንዲያውም የመጀመሪያ ቋንቋችን አማርኛ ስለሆነ ነው ስነልቦናችን ያልጠፋ እንጂ በነ ሰዋት አብዝሮ ጠፍቷል። ይህን ቋንቋ እና ህዝቡ ቋንቋ በመናገሩ ትግርኛ በመናገሩ መመዘኛ ለማንነት አይደለም። የማንነት መስፈሪያዎች ሌሎች ብዙዎች አሉ። ስነ ልቦና አለ፣ ባህል አለ፣ ወግ አለ፣ አሰፋፈር አለ፣ ታሪክም የመለት የኩራት አቀማመጥም ይወስናል። ስለዚህ እያጣቃለው ለመግለጽ የሚገባቸው እንጂ የሌለ ታሪክን አምስተው ቢከራከሩ መሰረት አለው ግለኛ እናት ነው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር